ያዳመሻችሁ የጋቢና ቢ አድማጮች የዕለተ ሐሙስ የካቲ መጋቢት 15 2014 ዓ ም የጋቢና መሰናዷችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለወጣቶች ያስተምራሉ፣ ያዝናናሉ ያልናቸው መሰናዶች አዘጋጅተናል። ከእነዚህ መካከል ጥቂቶቹን እናሰማችሁ። የሚገኙ የሕግ ታራሚዎች የአመለካከት ለውጥ እንዲያመጡ በቆይታቸው ጊዜ በማረሚያ ቤት ውስጥ መስራት የሚገባቸውን ነገር ሰርተው ለሀገር የሚሆን ነገር አበርክቶ እንዲወጡ የአመለካከት ለውጥ እንዲያመጡ በሰፊ የተሰራው ማለት ነው። በመቱ ከተማ የሕግ ታራሚዎችንና የማረሚያ ቤት ሰራተኞችን በማስተባበር የተፈጥሮ ሀብትን የሚንከባከቡትን የማረሚያ ቤት አዛዥ ኮማንደር ተናኝን የሰማችሁት የምሽቱ እንግዳችን ናቸው መክፈል የማይችሉ እያስተማረች በነፃ መልካምነትን በተግባር ያሳየች ሰው ናት። በጣም ቅንና መልካም ሰውነት አላት። በትላንትናው ምሽት ዝግጅታችን አካል ጉዳተኝነታቸው ሳይገድባቸው በስዕል ሙያ ትውልድን እያነጹ የሚገኙትን ወይዘሮ አለም አስተዋውቀናችሁ ነበረ። በዛሬው ምሽት ዝግጅታችን ከስዕል ጎን ለጎን በሚሰሯቸው ተጨማሪ ስራዎች ዙሪያ ቆይታ እናደርጋለን። አብራችሁን ከቆያችሁ ከኢትዮጵያ ወጣ ያሉ መሰናዶችንም አዘጋጅተናል። ፕሮግራሙን በመምራት ስመኝሽ የቆየ፣ በማቀናበር ንጉሱ ታምሬ እንዲሁም ዝግጅቱን ካዘጋጁ መላው የአሜሪካ ድምጽ ባልደረቦች ጋር አብረናችሁ እናመሻለን። አሁን በቅድሚያ ከሀገር ውስጥ እና ከዓለም ያሰባሰብናቸው ናቸው ዜናዎች ሰምተን እንመለስ። ትላንት በሶማሊያ በደረሰ ጥቃት ሰባት ሰዎች መገደላቸውን የሶማሊያ ፖሊስ ያስታወቀ ሲሆን አልሻባብ ለጥቃቱ ኃላፊነቱን ወስዷል። በሶማሊያ ዋና ከተማ ሞቃዲሾ ሁለት ታጣቂዎች በከፍተኛ ሁኔታ ጥበቃ በሚደረግበት የአየር ማረፊያ ላይ በከፈቱት ተኩስ ስድስት ሰዎች ወዲያውን የሞቱ ሲሆን ከሟቾቹ አንዱ የሶማሌ ዜግነት ያለው፣ ሌሎቹ ስድስቱ ደግሞ የውጭ ዜጎች መሆናቸውን ፖሊስ ጨምሮ ገልጿል። የፖሊስ ቃል አቀባይ የሆኑት ሜጀር አብዲፈታህ አደን ሐሰን እንደተናገሩት ከውጭ ዜጎቹ መካከል አንዱ በአፍሪካ ሕብረት የሰላም አስከባሪ ኃይል አሜሶም አባል የሆነ የውጭ ዜጋ ሲሆን አራቱ የሶማሊያ መንግስትን በፈንጂዎች ዙሪያ ሲያሰለጥኑ የነበሩ አሰልጣኞች ናቸው ብለዋል። በሶማሊያ የሚንቀሳቀሰው አልሻባብ የተሰኘው አሸባሪ ቡድን ዩናይትድ ስቴትስን ጨምሮ ከአፍሪካ ውጭ የሚገኙ አሜሪካውያንን የማጣት አቅም ላይ መድረሳቸውን የአሜሶም ኃላፊ የሆኑት ጄኔራል ስቴፈን ታውንሰን ለአሜሪካ ድምፅ ተናግረዋል። በአፍጋኒስታን በክረምት ወራት ተዘግተው የቆዩ ትምህርት ቤቶች ትላንት ቢከፈቱም የከፍተኛ ሁለተኛ ደረጃ ሴት ተማሪዎችን መማር የሚከለክለው እገዳ እንደቀጠለ ነው። ታሊባን ከዘጠነኛ እስከ አስራ ሁለተኛ ክፍል ያሉ ሴት ተማሪዎች በእስልምናና በሸሪያ ሕግ መሰረት መማር የሚችሉበትን መንገድ ለመቀለስ ጊዜ እንደሚያስፈልገው ገልጿል። በታሊባን መመሪያ መሰረት ከስድስተኛ ክፍል በላይ የሆኑ ሁሉም ሴት ተማሪዎች ተጨማሪ መመሪያ እስኪወጣ ድረስ ወደ ትምህርት ቤት መሄድ እንደማይችሉ አመልክቷል። የዩናይትድ ስቴትስ የአፍጋኒስታን ልዩ መልእክተኛ የሆኑት ቶማስ ዌስት በትዊተር ገጻቸው ባስተላለፉት መልእክት ሴቶች ወደ ትምህርት ቤት እንዳይመለሱ የተላለፈው ውሳኔ እንዳስደነገጣቸውና በእጅጉ እንዳሳዘናቸው በመግለጽ በሚሊዮን የሚቆጠሩ የአፍጋን ቤተሰቦችን የተቀላቀሉ ሲሆን ታሊባን ለህዝቡ የገባውን ቃል እንዲያከብር ጥያቄ ያቀርበዋል። የተባበሩት መንግስታት የህጻናት መርጃ ድርጅት ያወጣው መረጃ እንደሚያሳየው በአሁኑ ሰዓት አራት ሚሊዮን የአፍጋን ህጻናት ከትምህርት ገበታ ውጭ ሲሆኑ ከነዚህ ውስጥ 60 ከመቶ የሚሆኑት ሴቶች ናቸው። በዩክሬን እየተካሄደ ያለው ጦርነት በቀሪው ዓለም ላይ እያሳደረ ያለው ተጽዕኖ እያየለ መምጣቱ ተገልጿል። በተለይ የምግብ ዋጋ በዓለም ዙሪያ የጨመረ ሲሆን መካከለኛው ምስራቅና ሰሜን አፍሪካን ጨምሮ ከፍተኛ መጠን ያለው ስንዴ ከራሺያ እና ከዩክሬን ያስገቡ በነበሩ ሀገራት ህዝባዊ ተቃውሞ ሊነሳ እንደሚችል ተፈርቷል። ራሺያ በዓለም አንደኛ የስንዴ አቅራቢ ስትሆን ዩክሬን በአምስተኛ ደረጃ ላይ ናት። ሁለቱ ሀገራት በድምር የዓለምን አንድ ሶስተኛ የስንዴ በማምረት ይታወቃሉ። ሆኖም በሁለቱ ሀገራት መካከል በተጀመረው ጦርነት ምክንያት ማዕቀብ ከመጣሉ አስቀድሞም ጥቁር ባህር የውጊያ ቀጠና በመሆኑ እህል የጫኑ መርከቦች የጥቃት ሰለባ ሆነዋል። የእህል ዋጋ በከፍተኛ ሁኔታ እያሻቀበ ያለው በርካታ አካባቢዎች በኮቪድ-19 ወረርሽኝ፣ በፖለቲካ አለመረጋጋቶች በድርቅ፣ ጎርፍና ሌሎች ተፈጥሯዊ አደጋዎች ምክንያት ችግር ውስጥ በሆኑበት ወቅት መሆኑ ሁኔታውን የበለጠ ከባድ እንዳደረገው ባለሙያዎች ተናግረዋል። በመጨረሻም ዜና እረፍት የዩናይትድ ስቴትስ የመጀመሪያዋ ሴት የውጭ ጉዳይ ሚኒስትር የነበሩት ማደሊን ኦልብራይት በተወለዱ በ84 ዓመታቸው ከዚህ ዓለም በሞት ተለይተዋል። የቀድሞው የዩናይትድ ስቴትስ ፕሬዚዳንት ቢል ክሊንተን ለመጀመሪያ ጊዜ ኦልብራይት በአስተዳደራቸው ከፍተኛ ዲፕሎማት ሆነው እንዲያገለግሉ የመረጧቸው እንደ አውሮፓያን አቆጣጠር በ1996 ሲሆን በወቅቱ በዩናይትድ ስቴትስ ታሪክ ከፍተኛ ስልጣን ላይ የበቁ ብቸኛዋ ሴት ነበሩ። በቺኮዝላ ቫኪያ ተወልደው ወደ አሜሪካ በስደት የመጡት ኦልብራይት እንደ አውሮፓውያን አቆጣጠር በ2012 የሀገሪቱ ከፍተኛ ሽልማት የሆነውን የነፃነት ሜዳሊያ ከፕሬዚዳንት ባራክ ኦባማ እጅ የተቀበሉ ሲሆን ሴቶች የራስ መተማመን እንዲኖራቸውና ጥያቄዎቻቸውን ወዲያውኑ ማቅረብ እንዲችሉ በማበረታታት ይታወቃሉ። አድማጮች ለሰዓቱ የያዝናቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና መሰናዶዎች ጋር መልካም ቆይታ። ቀደም ሲል የሰማችሁት ከዓለም ዙሪያ የተሰባሰቡ አጫጭር ወሬዎችን ነው። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 1240 ኪሎ ሄርዝ፣ በ19 ሜትር ባንድ 1580 ኪሎ ሄርዝ ላይ ይተላለፋል። በተጨማሪም ፕሮግራሞቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አማሀሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ሰናዷችን እናልፋለን። ከመደበኛ ኃላፊነታቸው በተጨማሪ በእስር ላይ የሚገኙ የሕግ ታራሚዎችን የማረሚያ ቤት ሰራተኞችንና ማህበረሰቡን በበጎ ፈቃደኝነት በማስተባበር ከ56 ሄክታር መሬት በላይ በተለያዩ የተፈጥሮ ሀብቶች እንዲለማ ያደረጉ የማረሚያ ቤት አዛዥ የጋቢና የምሽቱ እንግዳችን ናቸው። ኮማንደር ተናኝን በስልክ ያነጋገረው የአምቦ ዘጋቢያችን ናኩር መልካ ከመቱ ከተማ ነዋሪዎች አንዱን አስተያየት አካቶ ያሰናዳው ዘገባ ቀጥሎ ይቀርባል። ችግኞችን በመትከል የሰው ሰራሽ ሀይቅ በመስራትና የመዝናኛ ስፍራን በማዘጋጀት ማረሚያ ቤቱንና ህብረተሰቡን ተጠቃሚ ማድረጋቸውን ኢሉ አባቦር ዞን ማረሚያ ቤት አዛዥ ኮማንደር ተናኝ ወልዱ ይናገራሉ። ትልቁ ተግባር የሰውን አመለካከት መለወጥ ነው ይላሉ። አትክልትን ከመትከል በፊት እንግዲህ የሰውን የአመለካከት ሁኔታ መቀየር ጥሩ ስለሚሆን መጀመሪያ የሰራነው በማወቅም ሆነ ባለማወቅ በማረሚያ ቤት ውስጥ የሚገኙ የህግ ታራሚዎች የአመለካከት ለውጥ እንዲያመጡ በቆይታቸው ጊዜ በማረሚያ ቤት ውስጥ መስራት የሚገባቸውን ነገር ሰርተው ለሀገር የሚሆን ነገር አበርክቶ እንዲወጡ የአመለካከት ለውጥ እንዲያመጡ ነው በሰፊው የተሰራው ማለት ነው። ቦታው በሌ ሎች እንዲጎበኝና የህግ ታራሚዎቹ ተነው እንዲወጡበት የማረሚያ ቤቱ ሰራተኞች እና የመቱ ከተማ ህብረተሰብን በማስተባበር የችግኝ ተከላ ስራ መከናወኑን ነው። ኮማንደር ተናኝ የተናገሩት ችግኝ ለራሳችን አፍልተን ለራሳችን በዚሁ አካባቢ ባለሙያ ብዙ ባይኖረንም ባሉ ሰዎች እየተጠቀምን በዙሪያችን አካባቢው ላይ ችግኞች እንዲተከሉ አድርገን የችግኝ ማስፋፋት ስራ በብዛት ተሰራ። እነዚህ ችግኞች እንግዲህ ለጥላ ዛፍ የሚሆኑ፣ የአካባቢውን የአየር ሁኔታ እንዳይዛባ የሚከላከሉ፣ ለምግብነት አገልግሎትም የሚሆኑ ብርቱኳን፣ ማንጎም አቮካዶም፣ ግሽጣም፣ ጃፍሮት የሚባሉ የሚበሉ ነገሮች አሉ። በአካባቢው ላይ ነባር እንጨቶችንም ጨምረን ብዙ ነገሮችን በአካባቢው ላይ እንዲተከል እና አካባቢው ወደ ለምነት እንዲቀየር ሙሉውን የአካባቢ ተጠቃሚ ሰዎች በተመጣጠነ ዋጋ የአትክልትና ፍራፍሬ ተጠቃሚ እንዲሆኑ አድርገን ነው እየሰራን ያለ ነው ማለት ነው። መዝናኛ ውስጥም አሁን በመዝናኛው በትንሽ ገንዘብ ገብተው የጀልባ አገልግሎት የሰርግ አገልግሎት፣ የልደት አገልግሎት፣ የልጆች መጫወቻ ቦታ አገልግሎት በተመጣጠነ ዋጋ አግኝተው ልጆቻቸውም ተደስተውበት፣ እነሱም ተደስተው እንዲወጡ የሚያስችል አቅማችን በፈቀደ መንገድ እየተሰራ ነው ያለው ማለት ነው። በተጨማሪም ሰው ሰራሽ ሐይቅ እንዲሰራ ማድረጋቸውን ተናግረዋል። ሰው ሰራሽ ሐይቁን በአስራ ዘጠኝ ዘጠና ስምንት ዓመተ ምህረት ነው ውሃውን አንድ ቦታ ይዘን የጀመርነው በዛን ጊዜ የሆኑ ቻሌንጆች ገጥመውን ነበረ። ይሄ የውን ቦጫረንም እዛው ላይ ብሎብን ነበር። እንግዲህ በጣም በትንሽ ቦታ ላይ ነበር መጀመሪያ ላይ ጀመርናት እሷን፣ በማስፋፋት ቦታው ላይ እያሰፋን የአፍሪካ ቅርጽ ራሱ እንዲኖረው አድርገን አስፍተን ነው የሰራነው። አሁን በአሁኑ ሰዓት ሶስት ሄክታር ላይ ነው ያለው። እንግዲህ ውሃው ሞልቶ ያለ በዚህ ላይ ደግሞ የጀልባ አገልግሎትና አሳም እዛ ላይ እናረባለን ለአካባቢው ሕብረተሰብም እናቀርባለን ማለት ነው። ይህንንም ያደረጉበት ሶስት ዋና ዋና ምክንያቶች እንዳላቸው ኮማንደር ተናኘ ገልጸዋል። እዚህ በዚህ ማረሚያ ቤት የሚገኙ ታራሚዎች የስራን ተነሳሳሽነት ኑሯቸው በአካባቢያቸው በሚገቡበት ጊዜ ከወንጀል ጠርተው ባገኙት የስራ ልምድ በአካባቢያቸው ላይ በትንሽ ቦታ ላይ የተለያዩ ነገሮችን ሰርተው የሚጠቀሙበትን መንገድ ለማመቻቸት ነው። ምንም ክፍያ የሌለው እውቀት እንዲያገኙ ማድረግ ነው። ሁለተኛው ደግሞ የአካባቢ ማህበረሰብ በተመጣጣኝ ዋጋ እኛ ከሰራናቸው ነገሮች ላይ ተጠቃሚ እንዲሆን ነው። ሶስተኛ እና የመጨረሻው ግባችን ግን በተሰራው ነገር ላይ መጠነኛ የውስጥ ገቢ እንድናገኝ አድርገን ነው የምንሰራ። በየዓመቱ እንግዲህ ከአንድ ሚሊዮን ብር በታች ገቢ አይገባም። ከዛ በላይ ግን እናስገባለን ማለት ነው። ይህ በበጎ ፈቃደኝነት የሚሰሩት ስራ የሕሊና እረፍት እንደሚሰጣቸው የገለጹት ኮማንደር ተናኜ ስራው ፈተናም ጭምር እንዳለው እንግዲህ ስራ ይከብዳል። ነገር ግን እንግዲህ እግዚአብሔር አንዴ ቻንሱን ከሰጠንና በእጃችን ላይ ከገባ ምን ሰራችሁበት በተሰጣች መክሊት ብሎ ነገ እንዳይጠይቀን ኃላፊነታችንን ለመወጣት ጉልበት ይፈትናል፣ ልፋት አለው፣ የወገብ መምሰኛ ያረጋል፣ ጭንቅላት ብዙ ነገሮች ይኖራሉ። ልምድ ተሞክሮ መወሰድ አለበት። ሁሌ በማረሚያ ቤት ማፈር የለብንም፣ እዚህ ውስጥ የሚገባ ሰው መጨናነቅ የለበትም የሚለውን አቋም ይዘን ነው ከምንም በላይ እርካታ ነው። በቃ በተገኘ ቦታ ላይ በተገኘ ስብሰባ ላይ እንደ ማረሚያ ቤት ሁሉም ቢሰራ ተብሎ ሲነሳ ከዚህ በላይ ክፍያ የለም፣ ከዚህ በላይ ደስታ የለም። ጣኑ አይተው አዋቂው አይቶ ከተደሰተ፣ ከዚህ ሀገር በፊት የወጡ ሰዎች መጥተው ሲደሰቱበት ከምንም በላይ ለእኔ ከፍተኛ ክፍያ ነው ብዬ ነው ማስቡ። አቶ ጌታውን ለገሰ መንግስታዊ ባልሆነ ተቋም ውስጥ የተፈጥሮ ሀብት ልማት ባለሙያ ናቸው። አንደኛ እንደ ስሙ ማርሚያ ቤት ወይንም ጥሩ ጸባይ የሚያስተምር ነገር የተገኘበት ነገር ነው። ስሙን ሆኖ የተገኘ ነው ማለት ይቻላል። ይሄ ሙያን አትርፈውበታል። እዛ ውስጥ ያሉ ሰዎች እንዴት ገቢ ማግኘት እንደሚቻል ህይወትን መለወጥ እንደሚቻል ምሳሌያዊ ስራ መስራት እንደሚቻል፣ በተጓዳጅ ደግሞ የአካባቢን ህብረተሰብ በመጥቀም ረገድ ጥሩ የመዝናኛ ቦታ አለ። የወጣቶችና ህጻናት መጫወቻ፣ ለሰርግ፣ ለተለያዩ መንፈስን የሚያድሱ ቦታዎች አሉ። ትልቁ ነገር የተፈጥሮ ሀብት እንዴት ማገገም እንደሚችል በተጨባጭ የምናይበት ነው። ውጤቶቹም የተገኙት በኮማንደር ተናኝ ወልዱ ጠንካራ አመራርነትና የጋራ ስራ ነው ብለዋል። ኮማንደር ተናኝ ወልዱ ጠንካራ ሴት አመራር ናቸው። እዛ ውስጥ ያለውን ሀይል አሰባስበው ለውጡ እንዲመጣ ጠንካራ የሆነ አመራር በመስጠት ረገድ ምሳሌያዊ የሆነ ሌላውም የሚያስተምር አንድ ትልቅ ነገር ነው ማለት ይቻላል። እና ዋናው ነገር እንዲህ አይነት ነገር ለመስራት ትልቅ ካፒታል ሊያስፈልግ ይችላል ዝም ብሎ ሲታሰብ፣ ነገር ግን ምንም የተለየ ካፒታል ሳይሆን አካባቢ ላይ ያለውን በእጅ ያለውን ካፒታል፣ የሰውን ሊሆን ይችላል የእውቀት፣ የልምድ፣ የክህሎት እነዛን ወደ ስራ ከተነጋገሩ ለውጡ ማምጣት እንደሚቻልም ከኮማንደር ተናኝ መማር ይቻላል እና ጠንካራ አመራር ሴትነት መለወጥ ማሸነፍ ነገሮችን እንደሚችል እንማርበታለን ብዬ አስባለሁ። ይህም ተግባር ለሌሎች ተቋማት እንዲሁም ለማህበረሰቡ እንደ ትልቅ አሪያ ሊተላለፍ የሚችል መሆኑንና ሌሎችም ልምድ እየቀሰሙበት መሆኑ ተገልጿል። ለአሜሪካ ድምፅ ናኮር መልካ ከአምቦ። የተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዷችንን ነው። በትላንትናው ምሽት ዝግጅታችን ከመደበኛ የስዕል ሙያዋ ባሻገር ትውልድን የሚያንጹ የተለያዩ ተግባራትን የምታከናውን አንዲት አካል ጉዳተኛ ሴት አስተዋውቀናችሁ ነበር። በስዕል ጋለሪዋ በየሳምንቱ የጥበብ ምሽትን ጭምር የምታዘጋጀው አርቲስት አለም የስዕል ትምህርት ቤትና የበጎ አድራጎት ድርጅትን ከፍታ ብዙዎችን በማገል ላይ ትገኛለች። ኬኔዲ አባተ ከአርቲስት አለም ጋር ያደረገው ቆይታ ክፍል ሁለት እንደሚከተለው ተሰናድቷል። ሰዓሊ፣ የስነ ስዕል አስተማሪና የዓለም ጋለሪ ወይም ስነ ጥበብ ማዕከል መስራች ነች። አርቲስት አምጌታቸው ከ12 ዓመቷ ጀምሮ እግሮቿ መራመድ እንደተሳናቸው የምትገልጸው አርቲስት አለም ከአካል ጉዳተኝነት ጋር ተያይዘው ከሚመጡ በርካታ ፈተናዎችና ውጣውረዶች ባለፈ በስራ ህይወቷም የገጠሟትን ፈታኝና ተስፋ አስቆራጭ ጊዜያትን በጽናት አልፋ ዛሬ ለብዙዎች አርአያ መሆን የምትችል ስኬታማ ሴት ሆናለች። ከ13 ዓመታት በፊት በአዲስ አበባ ገርጂ አካባቢ በከፈተችው አለም ጋሪ ስዕሎቿን ከመሸጥ አልፋ ሌሎች ተምሳሌታዊ አገልግሎቶች ነም ትሰጣለች። ስራዬን ስጀምር በጣም ትንሽ ሁለት በሁለት በሆነች ክፍል ውስጥ ነው መስራት የጀመርኩት ትንሽ እኔ በወቅቱ ወደዚህ ወደ አርቱ በገባሁበት ጊዜ ትንሽ ከባድ ነበረ። ስዕል ሰርቶ ሽጦ ራስን ማስተዳደር እጅግ በጣም ተስፋ አስቆራጭ የሆነበት ወቅት ነበረ። ብዙ ሰው መረዳት የለውም። ትንሽ ከባድ ነበረ ያሳለፍኩበት። ግን ሌላ ምርጫም ስላልነበረኝ በወቅቱ ያለኝ እውቀት እሱ ስለነበረ እሱን ሰዎች በቅናሽም ቢሆን እንዲገዙኝ በማድረግ እንግዲህ ራሴን ማገስ ጀመርኩ ማለት ነው። ዓለም ጋለሪ ስራዎቻችንን ምድቅበት ጋለሪ ነው። እኔም አብሮኝ የሚያስተምሩ ጓደኞቼ፣ በተጨማሪ ከጋለሪ ውጭ ደግሞ ሰዎች መተው ስዕል እንዲስሉ መጽሐፍ እንዲያነቡ ያንን ሀሳብ በመጨመር እንሰራለን። በርካታ ሰዎች ነጻ ቤታቸው የሚገኘውን መጽሐፍ፣ ሀሳቡን በመውደድ በስጦታ መልክ ይዘውልን መጥተው ሰዎች ሊመጡ ይህንን መጽሐፍ ያነባሉ። ሌላው ደግሞ ስዕል ወዱ ደግሞ ያው እኛ ስላለን መሰረታዊ የሆነ ነገር ስለምናግዝ ያላቸውን የእረፍት ጊዜ በመጠቀም መጥተው መሰረታዊ የሆነ የስዕል እውቀት የሚያገኙበት ቤት ነው። ቅዳሜ ቅዳሜ ደግሞ ከ11 ሰዓት ጀምሮ የሀሳብ መድረክ አለ። በርካታ ወጣቶች ሀገራችን ላይ መልካም አስተሳሰብን ለማምጣት፣ ህይወታችን ላይ መልካም አስተሳሰብን ለማምጣት ይህን ደግሞ የሀሳብ መድረክ ሀገራችን ላይ ደግሞ የድርሻችንን ያው አስተዋጽኦ እያደረግን ይገኛለን። ከ2004 ዓ ም አንስቶ ደግሞ የስዕል ጥበብ ትምህርት ቤት ከፍታ ከህጻናት ጀምሮ የስዕል ተሰጥኦና ፍላጎት ያላቸውን በማስተማር ላይ ትገኛለች። ዓለም የስነ ጥበብ ትምህርት ቤት ሲጀመር አካባቢ ላይ በሚኖሩ በሁለት ልጆች በበጎ ስራ እንዲሁ እነሱን ለማገዝ በነጻ ማስተማር የጀመረ እንግዲህ የተመሰረተው በ2004 ነው። እስካሁን እንግዲህ ከ3500 በላይ ተማሪዎችን ያሰለጥናል። አሁንም በርካታ ተማሪዎቻችን መሰረታዊ የሆነ የስዕል ስልጠና ይወስዳሉ። ልጆች ከሶስት አመት ጀምሮ ያለ እድሜ ገደብ በሳምንት ሶስት ቀን ለሁለት ሰዓት እየመጣ እኛ ጋር ስልጠና ይወስዳል እና እንደነገርኩ እዚህ ጋለሪ ውስጥ እንደምንሰራው ትምህርት ቤት ውስጥም በደንብ በዓላማ ትውልድን ከመቅረጽ አንጻር እናስተምራለን። ጓደኞቼም እንደነገርኩ በጣም የሚያግዙኝ ናቸው፣ አብለውኛሉ። እጅግ ወደውት ነው የሚያስተምሩት፣ እና ይህንን እንሰራለን። ሰአሊ ዮናታን ዳንኤል በአለም የሥነ ስዕል ትምህርት ቤት መምህር ነው። ስለ ባልደረባውና የሙያ አጋሩ አለም ጌታቸው ይህን ይላል። ከአለም ጋር ያለኝ ግንኙነት ያው ስዕል እንድማርም የገፋፋችኝ እሷ ናት። አንድ ሰው ነው የዝኞ የመጣው ወደ እሷ እንደውም ራሱ ጋለሪ ቁጭ ብሎ የሚሰራ ሰአል ያየሁት የመጀመሪያ እሷ ነው በቅርበት እና ህይወቴን በጣም ኢንስፓየርድ አርጋኛለች፣ ተጽዕኖ አሳድራብኛለች። ስዕል ሰርቶ ሰው መኖር እንደሚችል ስዕል የተከበረ ሙያ መሆኑንም ከእሷ ተምሬያለሁ ማለት እችላለሁ እና እንግዲህ በመቀጠል ረጅም ጊዜያትን አብረን በዚህም በጋለሪውም አብረን እየሰራን ቆይተናል እና ዓለም መልካም ሰውናት። ማለት ነው እኔን ሁሉ ኢምፓክት አድርጋኛለች፣ ነክታኛለች፣ ህይወቴን ቅርጽ አስይዘዋለች። በዚህ መልኩ ባህርቱ ዓለም ማለት ነው። ከተማሪዎች መካከል የሆነው ሰመረ ዳባ ደግሞ ተከታዩን አስተያየት ሰጥቶኛል። ከአርት ስኩል ውስጥ ጀመር ጥሩ ጥሩ አስተማሪዎች አሉ ማስተማር በላይ በጓደኝነት አሁን ላለንበት ደረጃ አንድንደርስ ያደረጉን ትልልቅ አስተማሪዎች አሉ። ስለዚህ ትምህርት ቤቱ ለእኔ ትልቅ አስተዋጽኦ አበርክቶልኛል። አለም ስገልጻት በጣም እንደ ሰብአዊነት በጣም ቅን ሰው አለም ማለት ቅን ሰው በቅንነት የምታምን ትምህርት ቤቱ ላይ ልምንማር ነበር የመጣ ነው። ቤተሰቡን እን የቀረ ነው እዚህ ከአለም ጋር ትልቅ ስራ ሰርታልናለች። ሌሎችም እኛንም ያው መክፈል ማይችሉ ይስተማረች በነጻ መልካምነትን በተግባር ያሳየች ሰውናት። በጣም ቅንና መልካም ሰውናት አለም። አባቷ በትርፍ ጊዜያቸው ቤት ውስጥ አዘውትረው ስዕል ሲሰሩ ማየቷ ወደዚሁ ሙያ እንድታዘነብል ምክንያት እንደሆናት የምትገልጸው አለም ዛሬ ላይ የስዕል ስራዎቿ ከሀገር ውስጥ አልፈው ዩናይትድ ስቴትስን ጨምሮ በተለያዩ ሀገራትም እንደሚሸጡ ተናግራለች። ከአካል ጉዳተኝነቷ ጋር ተያይዞ አሁንም ድረስ ፈተናዎች እንደሚገጥሟትም ያነሳች ሲሆን፣ መልካም አስተሳሰብ ያለው ትውልድን ከመፍጠር አንጻር የበኩሏን ኃላፊነት በመወጣት ላይ መሆኗንም ማብራርታለች። ለምሳሌ ሎሽን ለመንቀሳቀሰው ና ሱፐር ማርኬት የሆነ ሎሽን ወይ የሆነ ነገር ፈልጌ ስገባ መጀመሪያ የሚታየው ዊልቸር እና እግዚአብሔር ስጥልን ይሉኛል። አይ እኔ ሎሽን ለመግዛት ነው የመጣሁት፣ ይደነግጣል። ግን ሁሌ እንግዲህ በነሱ አይምሮ ውስጥ ያለው ዊልቸር ላይ የተቀመጠ ሰው እንደሚለምን ነው ወይ እንደሚሰራ ወይ ደግሞ ሌላ ሕይወትም እንዳለው ይሄ እኛ ሀገር አሁን ቅርብ ጊዜ በደንብ ሰው እያየ የተወሰነ የተረዳ የመጣበት ነው። ግን በማስተማሩ አምናለሁ። ለምን ዛሬ ለእኔ ይሄ ነገር ህመም የለውም ወይ ብትለኝ፣ ለምሳሌ ቃል መግዛት ገብቼ እግዚአብሔር ስጥልኝ ስትልኝ ህመም ሊኖር ይችላል ሊሰማኝ ይችላል። ግን ማስተማሩ መልካም ነው ብዬ አምናለሁ። ነግራቸዋለሁ፣ እንደምሰራ ኑ ኔጋ ጋለሪ እንደዚህ እንደዚህ እሰራለሁ፣ እንደዚህ አደርጋለሁ፣ ብታችሁ መጎብኘት አለባችሁ። እና ሁሉም ሰው ዊልቸር ላይ የተቀመጠ ሰው ግን አይለምንም። የሚሰሩ በጣም ጠንካራ ጎበዞች፣ በርካታ የሀገራችን ልጆች አሉ። እና እነዚህ ሰዎች ነገ ጠዋት አይደግሙትም፣ ማየት ትችላሉ ማለት ነው። ስለዚህ በእኛ ሀገር በትክክል የአስተሳሰብ ለውጥ መምጣት መቻል አለብን። አስተሳሰባችን መስተካከል አለብን። መልካም አስተሳሰብ ባለበት ቦታ ሁሉ ቤተሰቦቻችንን ማቅናት እንችላለን፣ አካባቢያችንን ማቅናት እንችላለን፣ አገራችንን ማቅናት እንችላለን። በሁሉም ቦታ ኃላፊነት እንወስዳለን ማለት ነው። ኃላፊነት የሚወስድ ማህበረሰብ ይፈጠራል ማለት ነው። በአካል ጉዳተኞችና አረጋውያን ላይ ትኩረቱን አድሮ የሚሰራ አብረን የተባለ የበጎ አድራጎት ድርጅት አቋቁሟም በመስራት ላይ የምትገኘው አለም ስለ ቀጣይ እቅዷም አውግታኛለች። እንግዲህ የኔ ሀሳብ በርካታ ተማሪዎችን እስካሁን ከ3 500 በላይ ተማሪዎች ሰልጥነዋል። እንዲሁም ደግሞ ጋለሪውን ብታየው ደግሞ እንደነገርኩ ቀደም አገልግሎት ነው፣ ህዝብን የሚያገለግል አገልግሎት ነው እና አንድ በጣም ትልቅ ማዕከል ትምህርት ቤቱንም፣ እንዲሁም ደግሞ ጋለሪውንም፣ ይህንን ሀሳብ የሀሳብ መድረኩን ያቀፈ አንድ የስነ ጥበብ ማዕከል እንዲኖር እፈልጋለሁ። መንግስት በዚህ በኩል በደንብ እገዛ ሊያደርግልኝ ይገባል። እንደ እኔ አይነት ሰው አካል ጉዳተኛ ሆኖ ሴት ሆኖ ብዙ ነገር እንግዲህ አልፌ ነው እዚህ ቦታ ላይ ያለሁት። እንግዲህ ከቦታ ቦታ ትምህርት ቤቱ ጋር ሄዳለሁኝ፣ እዚህ መጣለሁኝ። እንደዛ እያልኩ ነው የምሰራው። እና የኔ ትልቁ ምኞት አንድ ቦታ ላይ ይህንን መስራት የምችልበት ነገር ቢፈጠር እንግዲህ ይህን ሀሳብ የሚደግፉ ሰዎች ቢያግዙኝ በተሻለ መንገድ መስራት አብረን መስራት እንችላለን ብዬ አስባለሁ። በተጨማሪ ትውልድን ከመቅረጽ አንጻርም እነሱን ማስተማር ደስ ይለኛል። የልጆች መጽሐፍቶችን እጽፋለሁ። እስካሁን ወደ ስድስት መጽሐፍቶችን ስነ ምግባር ላይ አስተዳደግ ላይ እነሱን ሊያግዝ የሚችሉ መጽሐፍቶችን ጽፌያለሁ። በተጨማሪ አብረን የተባለ የበጎ አድራጎት ድርጅት አለኝ እሱም ደግሞ በአረጋውያንና በአካል ጉዳተኞች ዙሪያ የሚሰራ ነው። እነሱን በማገዝ አብረን ያልኩት የሁሉም ሰው ስራ ስለሆነ እንግዲህ አብረውኝ እንዲሰሩ ጋብዛለሁኝ። ይህንን ሀሳብ በመደገፍ ሀገርን መጥቀም የሚፈልጉ ሰዎች ከኛ ጋር አብረው በመስራት ሀገራቸውን ማገዝ ይችላሉ። ሀሳብ ካላችሁ ደግሞ መታችሁ አቅርቡ። በደንብ በዚህ አብረን መስራት እንችላለን ማለት እፈልጋለሁ። አመሰግናለሁ። የተለያዩ ዓለም አቀፍ ውድድሮችን በመወዳደርም የስዕል ስራዎችን የምትሰራው ባለራዩዋ አርቲስት አለም እስካሁን በስራዎቿ ከውጭና ከሀገር ውስጥ የተለያዩ እውቅናዎችንና ሰርተፍኬቶችንም ማግኘቷን ገልጻለች። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ከአሜሪካ አሜሪካ ድምጽ መተላለፉን ይቀጥላል። አሁን ደግሞ የምናልፈው ወደ ምሥራቃዊቱ ጎረቤት ሀገር ኬንያ ነው። የስጋና የጎድን ጥበብ አፍቃሪዎች የሆኑት ኬንያውያን ጤናማ አመጋገብን ይለምዱ ዘንድ ለማበረታታት ሶል ቬጅቴሪያን የተሰኘና ሙሉ ለሙሉ የአትክልትና የአዝር ተዋጽኦ የሆኑ ምግቦችን የሚያዘጋጅ ምግብ ቤት ተከፍቷል። የሁባህ አብዲን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። እንደ ማንኛውም አፍሪካዊ ሁሉ ኬንያውያንም ስጋና የጎድን ጥብስ አፍቃሪዎች ናቸው። የጠቦት፣ የበሬ አሊያም የዶሮ ስጋ በከሰል ላይ ተጠብሶ የሚዘጋጀው ኒያማ ቾማ የተሰኘው ምግብ በብዙ ምግብ ቤቶች የምግብ ማውጫ ዝርዝር ውስጥ አይጠፋም። በዚህ በሶል ቬጅቴሪያን ምግብ ቤት ግን ሁኔታው ለየት ያለ ነው። የእንስሳት ተዋጽኦዎችን መመገብ ሙሉ ለሙሉ ከማቆሜ በፊት፣ ምክንያቱም በማላቀው መልኩ በብዛት እታመም ነበር። አንድ ቀን ታዲያ ምናልባት የምመገበው ምግብ ችግር ይኖርበት ይሆን ብዬ ማሰብ ጀመርኩ። ከዛም አንድ የማውቀው ሰው ቬጋኒዝም ከተሰኘውና ሙሉ ለሙሉ የእንስሳት ተዋጽኦን አቁሞ አትክልትና ጥራጥሬ የተሰኘውን የአመጋገብ ስርዓት ጋር አስተዋወቀኝ። ከዛም አንዳንድ ምግቦችና አመጋገቦች ጤናን ለመጠበቅና ራስን ከበሽታ ለመከላከል እንደሚረዱ ትምህርት ወሰድኩኝ። የዳንኤላ ሬስቶራንት መሀል ናይሮቢ ውስጥ የሚገኝ ሲሆን ከአትክልትና ጥራጥሬ ብቻ የተሰሩ ምግቦችን ነው የሚያቀርበው። ለመጀመሪያ ጊዜ ከስድስት ዓመት በፊት ነው ከዩናይትድ ስቴትስ ወደ የመጣሁት። ከዛን ጊዜ ጀምሮ ያለውን ሁኔታ ሳየው አሁን ላይ አትክልት ብቻ የሚመገበው ሰው ቁጥር በብዙ ጨምሯል። የስነ ምግብ ባለሙያዎችና ሳይንቲስቶች ከአትክልት አዝርዕት እና በአጠቃላይ ከእጽዋት የተዘጋጁ ምግቦችን ጤናማ የአመጋገብ ዘዴዎች መሆናቸውን በማስተማር ሰዎች አመጋገባቸውን እንዲያስተካክሉ እያበረታቱ ይገኛሉ። ባለሙያዎች ይህን የአመጋገብ መንገድ የመረጡ ሰዎች ከብዙ በሽታዎች ራሳቸውን መከላከል ይችላሉ ይላሉ። ይሁንና በአንጻሩ አንዳንዶች ወተትና ስጋን የመሳሰሉ ምግቦችን መተው ቀላል አይደለም ሲሉ ይከራከራሉ። ዩናይትድ ስቴትስ ያለው ተመሳሳይ ምግብ ቤት ነበረኝ። ስለዚህ ኬንያ መጥቼ ያወቅኩትን ለማሳወቅና እንደዚሁም ይሄ ነገር በኬንያ ይሰራ እንደሆነ ለማየት ስል ሬስቶራንቱን የከፈትኩት ሰዎች የሚያምራቸውን ነገሮች ያመለጣቸው እንዳይመስላቸው። ለምሳሌ ከሶያተር የተሰራ ወተት አለ። ይህን በሻይ በቡና አሊያም ባዶ መጠቀም ይቻላል። በኬንያ የሚገኘው የአትክልት ተመጋቢዎች ማህበረሰብ ቪገን ማለት ሙሉ ለሙሉ ከእንስሳት ተዋጽኦ ነጻ የሆነ አመጋገብ ነው ይላል። ወይዘሮ ራቸል የዚህ ማህበረሰብ መስራች ናቸው። በእንስሳት ላይ ምንም አይነት የጭካኔ ተግባር ስለማንፈጽም መንፈሳችን ደስተኛ ነው። ሌላው ደግሞ የጤና ጥቅሞች አሉት። በእጽዋት ውስጥ ያለው ነገር እንደ እንስሳት ተዋጽኦ ኮሌስትሮል፣ አሊያም እንስሳቱ የሚወጉት ማደለቢያ እና ጸረ ባክቴሪያ የመሳሰሉ ነገሮች በውስጡ የለውም። ይህም ጤናችንን እንድንጠብቅ ይረዳናል። እጽዋቶችን መመገብ ከደም ግፊት እና ከኮሌስትሮል ይከላከላል። በተጨማሪም የተባበሩት መንግስታት ድርጅት ጥናት የከብቶች እዳሪ 14.5 በመቶ ለሚሆነው የግሪን ሃውስ ሙቀት መጨመር አስተዋጽኦ እንዳለው በመጥቀስ ሰዎች ይበልጥ እጽዋት መመገብ ላይ ቢያተክሩ ለምንኖርባት ምድር እና ለአየር ንብረት ለውጥ ትልቅ ሚና እንዳለው አመላክቷል። ይሄ ማለት ታዲያ እጽዋትን መመገብ ለጤና ብቻ ሳይሆን ለምድርም ጠቃሚ ነው ማለት ነው ፕሮግራማችን ፕሮግራሞቻችንን ወደ ማጠቃለሉ ተቀርበናል። ከዛ በፊት ግን በፕሮግራማችን ላይ አስተያየት ወይም ጥቆማ አላችሁ? ተከታዩን ማሳወቂያ ሰምተን እንመለስ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል ሀሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አድማጮች ለምሽት የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው አምሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳቸው አምሸውት ስመኝሽ የቆየነን ነገ በተለያዩ ተጨማሪ ዝግጅቶች አዘጋጅተን እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።